የማኅበራዊ መገናኛ ዘዴዎች ቅኝት ለወትሮው ዕለተ ሰንበት በማኅበራዊ መገናኛ ተጠቃሚዎች ዘንድ ቀዝቃዛ ተሳትፎ የሚስተዋልበት ነበር። ባሳለፍነው እሁድ ጥቅምት 12 ግን ኢትዮጵያውያን የፌስቡክና ትዊተር አዘውታሪዎችን ወደ መድረኩ የሚስቡ ሁነቶች የበዙበት ነበርና በርካቶች በእነዚህ መገናኛ ዘዴዎች ላይ የሚባል የሚጻፈውን በመከታተል ተጠምደው አሳልፈዋል። በኦሮሚያ ክልል ባለፈው ሳምንት የተለያዩ አካባቢዎች የታዩ ተቃውሞዎች መልካቸውን እየቀየሩ ነው የሚሉ ጥቆማዎች ብቅ ብቅ ማለታቸው ስለ ጉዳዩ ለማወቅ የሚሹትን የማኅበራዊ መገናኛዎችን በትኩረት እንዲከታተሉ አድርጓቸዋል። ብዙ ደጋፊ ያላቸው የሀገሪቱ ሁለት የእግር ኳስ ክለቦች የሚያደርጉት የዋንጫ ጨዋታ በቴሌቪዥን እና በዩቲዩብ በቀጥታ እንደሚተላለፍ መነገሩም በርካቶችን ስቧል። የኢትዮጵያ ቡናና ቅዱስ ጊዮርጊስ እግር ኳስ ክለቦች ጨዋታ በቀጥታ እያስተላለፈ የነበረው ኢኤንኤን የተሰኘው የቴሌቪዥን ጣቢያ በድንገት ጨዋታውን አቋርጦ ያስተላለፈው ሰበር ዜና ብዙዎችን ያስደነገጠ ነበር። ከአንድም ሁለት ጊዜ የተላለፈው ይሄው ሰበር ዜና በኦሮሚያ ኢልባቡር አካባቢ ያሉ ነዋሪዎች ላይ ጥቃት መድረሱን አውጇል። የአካባቢው ነዋሪዎች ድረሱልን እያለቅን ነው ሲሉ በሲቃ ተሞልተው በስልክ የሚያሰሙትን ልመና አስደምጧል። በርካቶች ይህን በፍጥነት እየተቀባበሉ ያዳረሱት ሲሆን ሌሎች ደግሞ ዘገባው የቀረበበትን ወቅት የቃላት አመራረጥና ድምፀት መሞገት ያዙ። የዚያኑ ዕለት ረፋድ መቀመጫውን በአዲስ አበባ ያደረገው ዛሚ ኤፍ ኤም ያሰራጨውን ተመሳሳይ ዘገባ በማንሳት መገናኛ ብዙሃኑን ክፉኛ ተችተዋል። በቴሌቪዥን ጣቢያው ዘገባ ላይ በዕለቱ ተከታታይ ትችቶች ሲያቀርብ የነበረው ጋዜጠኛ የተነበር ከታደለ፣ የግጭቱ ዜና መደበቅ የለበትም ቢዘገብ ምን ችግር አለው ሲሉ ለተከራከሩት ተከታዩ ምላሽ በፌስቡክ ገጹ ሰጥቷል። መዘገብና ሰበር ዜና የሰማይና የምድር ያክል ነው። አንድ መረጃ በዜና አወጃ ሲቀርብ መረጃ ነው። በሰበር ዜና ሲቀርብ ግን ተዘጋጅ የሚል ኃይለ ቃል በመያዝ የሰውን ስነ ልቦና ለተግባር ይቆሰቁሳል። የፖለቲካ ፓርቲዎች ግጭት ወይም የሁለት ሀገራት ጦርነት ቢሆን እሰየው። ይህ ግን የአንድ አገር ሰዎች ሳይፈልጉ የተፈጠሩበት የብሔር ማንነት ጉዳይ ነው። ማንም እንዳሻው የሚፈተፍተው ተራ ዜና አይደለም። ኢኤንኤን ሊለን የፈለገው ምንድን ነው የምንለው ለዚያ ነው። በላይ አብርሃ በበኩላቸው የቴሌቪዥን ጣቢያው የዘገበው እውነት ነው ባይናቸው። ግጭቱ በቴሌቪዥን ጣቢያው ከተጠቀሰውም የባሰ ነበር ሲሉ በፌስቡክ ገጻቸው የጻፉት በላይ ኢኤንኤን የሕዝቡን ሮሮ ስላሳየ እውነቱን ከህዝብ ለመሰወር ነው የሚያሳዝነው ግን ይህ ሁሉ ሲፈጸም የጸጥታ አካላት ነበሩ ብለዋል ሚክስ ብጽህት የተባሉ የፌስቡክ ተጠቃሚ ደግሞ ሰበር ዜና ሲባል በዕለቱ በሰዓቱ የሆነን ድርጊት የምትዘግብበት መንገድ ነው። ኢኤንኤን ድርጊቱ ተፈጸመ ከተባለ ከ24 ሰዓት በኋላ የህዝቡን ቀልብ በአዲስ አበባ ከተማ ዋንጫ ጨዋታ ሰብስቦ ሲያበቃ ዜናውን ሰበር ብሎ ማቅረቡ ራሱ ከጀርባው ሌላ ሴራ እንዳለ ያሳብቃል ሲሉ ወንጅለዋል። በቴሌቪዥን ጣቢያው ላይ የቀረበውን ትችት ይበልጥ ያበረታው ለዜናው መደገፊያ የተጠቀመው ምስል በኒውዚላንድ ሀገር የተከሰተ አደጋ መሆኑን የማኅበራዊ መገናኛ ተጠቃሚዎች ካጋለጡ በኋላ ነበር። ኢኤንኤን ከቀናት በኋላ በዘገባው ላይ ለተጠቀመበት የተሳሳተ ምስል ይቅርታ ጠይቋል። ታምሩ ኤች ቦጋለች ይህን አስመልክቶ ተከታዩን በፌስቡክ አስፍሯል። ችግሩ እንዳለ ሆኖ በዚህ ወቅት ኢትዮጵያ ውስጥ ፍቃድ ተሰጥቶት እየሰራ ያለ ቴሌቪዥን ጣቢያ በዚህ እጅግ ስሜት ሊነካ የሚችል ጉዳይ ላይ ከኢንተርኔት የውሸት ምስል በርብሮ ካመጣልኝ እንዴት ብዬ ነው በስልክ ያስደመጠኝን የተጎጂዎች ድምፅ የማምነው? ሲል ጠይቋል። የኦሮሚያ ክልል የኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ኢኤንኤን ቴሌቪዥን ጣቢያንና ዛሚ ኤፍ ኤምን ግጭትን የሚያባብሱ ዘገባዎችን እያቀረቡ ነው ሲሉ መውቀሳቸው የማህበራዊ መገናኛ ተጠቃሚዎች መወያያ ሆኖ ነበር። የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮም ተመሳሳይ አስተያየት የሰጡ ሲሆን በመገናኛ ብዙሃኑ ላይ እርምጃ ሊወሰድ እንደሚችል ጠቆም አድርገዋል። ይህን የዶክተር ነገሪን አስተያየት መገናኛ ብዙሃኑን ለማሸማቀቅ የተደረገ ዘመቻ አድርገው የቆጠሩትም ነበሩ። ዳኒ ወልዱ ይህን የሚያንጸባርቅ አስተያየት በፌስቡክ ገጻቸው ጽፈዋል። ኢኤንኤን እኩይ ተግባርን በመዘገቡ ነው ማስፈራሪያና ዛቻ እየተቀበለ ያለው። እውነትን ለመሸፈን የሚደረግ መጋጋጥ ይቅርና የተግባር ሥራ በመስራት የህዝቡን ሰላም መልሱለት፣ ሰላም ለህዝባችን ብለዋል። የኢትዮጵያ ብሮድካስት ባለሥልጣን ዋና ዳይሬክተር አቶ ዘራይ አስገዶም በሰጡት ጋዜጣዊ መግለጫ የመገናኛ ብዙሃኑ ግጭቱን መዘገባቸው ትክክል እንደሆነ ማመላከታቸው አነጋግሯል። አቶ ዘራይ የብዙሃን መገናኛዎች ግጭቶችንም ቢሆኑ በኃላፊነት እስከሰሩ ድረስ እውነቱን ለመዘገብ የማንም ፍቃድ አያስፈልጋቸውም ብለዋል። በየጎራው ያለውን ማብራሪያ ተከታትያለው ያለው ጋዜጠኛ ነፃነት ኃይሉ ሚዲያ በሙያዊ ስነ ምግባርና ማህበራዊ ኃላፊነት ካልተመራ ከጥቅሙ ጉዳቱ ያመዝናል በሚል ርዕስ በፌስቡክ ገጹ ካሰፈረው ረዘም ካለ ጽሑፉ ተከታዩን ቀንጭበናል። የዳበረ ግብረ ገብነትና ጠንካራ ማህበራዊ ትስስር ያላቸው ህዝቦች ባለቤት በሆነች አገራችን ጋዜጠኝነትን በአግባቡ መስራት ያን ያህል አዳጋች አይመስለኝም። ምክንያቱም የጋዜጠኝነት እሴቶችን ብንመለከት ከሀገራችን እሴቶች ጋር የተጣጣሙ ናቸው። ለምሳሌ የተሳሳተ መረጃ የሚያናፍስ ሰው አሉባልተኛ በመባል ይወገዛል። ሰውን ከሰው ጋር የሚያጋጭ ሰው በጠባጫሪነት ይኮነናል። ማህበረሰባዊ ተቀባይነት ለማግኘት አለመዋሸት፣ ሰውን ማጋጨት ሳይሆን ማስታረቅ፣ ሳያጣሩ አለማውራትን መካን ወሳኝ ነው። እንዳለመታደል ሆኖ የሀገራችን መገናኛ ብዙሀን ለዓመታት ከነዚህ ሴቶች ጋር ሳይስማሙ የመንግስት የቡድኖች ወይም የውስን ግለሰቦችን ፍላጎቶች ሲያስተናግዱ እንጂ እውነተኛውን የዜጎች ድምፅ ሊያስደምጡን አልቻሉም። ከዚህም የተነሳ የብዙሀን ሳይሆን የጥቂቶች ድምፅ፣ ከበሳል ሞጋቾች ይልቅ ሞገደኞች፣ ከሙያዊ ትንታኔዎች ይልቅ ያልተጣራ የዘገባ ጋጋታዎችን ሲያቀርቡልን እኖረዋል። ይህ የሀሳብ ብዝሀነትን የደፈጠጠ አሰራር ዛሬም ቢሆን አልተቀረፈም። ነጻነት የብዙሀን መገናኛዎች ሰሞኑን በኦሮሚያ የተከሰቱ አይነት እውነቶችን ሲዘግቡ ከቃላት ምርጫ ጀምሮ ከፍተኛ ጥንቃቄ ማድረግ እንዳለባቸው ይመክራል። የብዙሀን መገናኛዎቹ በእንደዚህ አይነት ዘገባዎች ወቅት ጉዳትን የመቀነስ መርህን ታሳቢ ማድረግ እንዳለባቸው በጽሑፉ ጠቁሟል። የብዙሀን መገናኛ አንድን መረጃ ከማሰራጨት በፊት መረጃው የሚኖረውን ተጽዕኖ ማጤን አለበት ብሏል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር አቶ ዳግማ ፎርቅ ተመሳሳይ አስተያየት አላቸው። በማህበራዊ ሚዲያውም መገናኛ ብዙሃኑ ከተዘገበም በጥንቃቄ እና አንዳንዱ ደግሞ ሊዘገብም የማይገባው ጉዳይ አለ። በተለይ እንደ ኢትዮጵያ ባለ የብሔር ተዋጽኦ በጣም ብዙ በሆነበት ሀገር እና አንድ ሰው አንድ ግለሰብ ከሌላ ግለሰብ ጋር ሲጋጭ ወደ ብሔር ግጭት የመሄድ አዝማሚያ ባለበት ሀገር ላይ እንደዚህ አይነት ጉዳዮችን ሲዘግብ አንድ ግለሰብም ሆነ መገናኛ ብዙሀን በጣም በጥንቃቄ መሆን አለበት። አንዳንዴ እንደውም እኮ ለማህበረሰቡ ጥቅም ከታሰበ ጉዳዩ ሊዘለል የሚችልበትም አግባብ አለ አይደለም። ግን ደግሞ ከተዘገበ በጣም እጅግ በጥንቃቄ ሊዘገብ የሚገባው ጉዳይ ግጭት ነው። ከተዘገበ የማህበረሰቡን ሰላም በሚያመጣ እንጂ የበለጠ ሰላሙን በሚያደፈርስ መልክ መዘገብ የሌለበት ጉዳይ ግጭት ነው። አንዳንድ መገናኛ ብዙሀን የራሳቸው ፍላጎትም ስላለ ራሳቸው የሚመሩበትም የኤዲቶሪያል ፖሊሲያቸው ወይም የስነምግባር ደንባቸውም ጭምር ስላለ እንደዚህ አይነት ነገሮችን ዝም ብለው ሲዘግቡ ታያቸዋለ። ይሄ እጅግ በጣም ስህተት ነው። የብዙዎች ትችት በብዙሀን መገናኛዎች ላይ ይበርታ እንጂ ግጭቱን አስመልክቶ የማህበራዊ መገናኛ ተጠቃሚዎች በሚጽፏቸው ጽሁፎችና በሚያሰራጯቸው ፎቶዎች ላይ ነቀፌታቸውን የሰነዘሩም አሉ። በኤልባቦሩ ግጭት የተገደለች ሴት ናት በሚል በማህበራዊ መገናኛዎች ሲሰራጭ የነበረ አሰቃቂ ፎቶ ከአንድ የኤርትራ ልቦወለድ ፊልም ላይ የተወሰደ መሆኑ ወዲያውኑ መጋለጡ ለወቀሳው በማስረጃነት አገልግሏል። አበበ ለማ የተባሉ የፌስቡክ ተጠቃሚ በማክሰኞ ጽሁፋቸው ትዝብታቸውን እንዲያካፍለዋል። ገና በጠዋቱ ካልጋይ ሳልወርድ ዛሬ ሳለም እንዴት አደረች በተለይ ሀገሬ ብዬ ሞባይል ስልኬን ሳብ አድርጌ ይህን መከረኛ ፌስቡክ በደመነፍስ ከፍተው ዘግናኝ ዘግናኝ ፎቶዎች ታጭቀዋል። የሚገርመው ደግሞ ፎቶውን ልክ ነው ብሎ ከለጠፈው የሚያስተባብለው አስር እጥፍ ይበልጥ ነበር። ይህ ፎቶ የውሸት ፎቶ ነው፣ ከፊልም ላይ ነው የተወሰደው እያለ ያንኑ አሰቃቂ ፎቶ መልሶ መላልሶ የለጠፉት ብዛታቸው ብቻ እኔን በጣም ዘገነነኝ ብለዋል። ጉዳዩ በተመሳሳይ የከነከነው የሚመስለው አገኘው አሰግድ በማህበራዊ መገናኛ ተጠቃሚዎች ዘንድ የሚታየውን ጥድፊያ ተችቷል። ዘመናዊ ስልኮቻችን ወይም ስማርትፎኖቻችን ድንቅ አድርገው ከሰሩት ስራ አንዱ አስተውሎታችንን በሚሞሪያቸው ከርስ መስረቃቸው ነው። ያው እንደምታውቁት የስማርት ሰዎች ቁጥር እየቀነሰ ስማርት ስልኮች ያሻቅባሉ። እና ይሄ የዘመናዊ ስልክ ተጠቃሚ ትውልድ አንዱ ባህሪው ያገኘውን ሁሉ ወደ ኢንተርኔት አለም ይዞ መቻኮል ነው ማንም ሳይለጥፈው በፊት ዳይ ዳይ ወደ ፌስቡክ፣ ወደ ትዊተር ሎጊን ሎጊን ብር ፖስት ፖስት ትዊት ትዊት ስታተስ ይተኮሳል። ቀጣይ ልጆቻችን ሶሻል ሚዲያ ዳር ተወልደው ሶሻል ሚዲያ ላይ ድኸው ሶሻል ሚዲያ ላይ አድገው ሶሻል ሚዲያ ላይ ይሆናል መሞታቸው የሚሰማው። ታዋቂው ደራሲ በእውቀቱ ስዩምን ይበልጥ ያሳሰበው የፎቶ ሳይሆን በተወሰኑ አራማጆች ወይም አክቲቪስቶች የሚሰራጨው ጽሑፍ ነው። ባለፈው ረቡዕ በፌስቡክ ካጋራው ጽሑፉ ክፍል ሽራፊውን እንሆ። አንዳንዱ የፌስቡክ አክቲቪስት ዳግም አረቄ እንደጠጣ አብሿም የቆሎ ተማሪ የዞረበት ነው። ለምሳሌ አንዱ ምላሱን አድጦት ይሁን አስቦበት፣ አንድ ዘረኛ ነገር ይጽፋል ወይም ይናገራል። ዘረኛውን ጽሑፍና ንግግር አይተህ እንዳላየህ ካለፍከው የትም አይደርስም፣ በራሱ ጊዜ ይከስማል። ዘረኝነትን መዋጋት የሚቻለው ዘረኞች የሚስገበገቡለትን ትኩረት በመንፈግ ነው። ግን የወሬ ሀራራ የሚያፏሽከው ስፍር ቁጥር የሌለው አክቲቪስት ባለበት ሀገር ይህን ማድረግ ቀላል አይደለም። በሀገራችን የሆነ ቦታ ግጭቶች ይነሳሉ። ከዚያ የአካባቢ ሽማግሌዎች ጉዳዩን በሽምግልናና በእርቅ እያረጋጉት ነው የሚል ዜና ይወጣል። የግጭቱን ዜና እያጋጋለ የሚነዛ የመብርከቱን ያክል የእርቁን ዜና ከመጤፍ የሚቆጥረው የለም። በጦርነት የኖርን ሕዝቦች ስለሆንን ገና የጦርነት አዚም ወይም ሃንጎቨር አለቀቀንም። ስለ እርቅ፣ ስለ ሰላም በስፋት መተንተን የሚያስችል በቂ የቃል ክምችት የለንም። ደግሞ ያ አክቲቪስት ነኝ ባዩ ትንታኔ ሁላ የሚጠናቀቀው ሌላውን በመወንጀል ነው። ሁሉም ሌላውን ለመውቀስ ከመሞከሩ በፊት የችግሩ አካል መሆኑን የሚገነዘበው መቼ ነው? የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።